ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክ ይጎብኙ። ዶክተር አበራ ሞላ በክፍል አንድ ግለ ሕይወት ተረካቸው ከትውልድ ቀያቸው ሰንዳፋ አንስተው ወደ አገር አሜሪካ አሻግረው አጓጉዞናል። በዚያም በኮሎራዶ ስቴት ዩኒቨርሲቲ ድኅረ ዶክትርናቸውን አጠናቀው በተጠበቡበት የእንስሳት ሕክምናው የምርምር መስክ የመድህን ማነስ ማስወገድን በመቻላቸው የበርካታ ሚሊየን እንስሳት ሕይወቶች መታደጋቸውን፣ በኤች አይ ቪ ኤድስ ቫይረስ የምርምር ዘርፍም ከዓለም አቀፍ ሳይንቲስቶች ጋር ለበሽታው መቋቋሚያ ለመፍጠር ያደረጓቸውን አስተዋጽኦች አውግተዋል። ሲልም ጥሬ ሥጋን ባህላዊ የአመጋገብ ልማዳቸው ያደረጉ ኢትዮጵያውያን በተለይም በዓላት በመጡ ቁጥር ወደ የእርሻው እየዘለቁ ሙክትና ሰንጋ ማስጣል ለሚያስከትሏቸው መዘዞች የተጠያቂነት ኃላፊነትን እንደሚወስዱና ጥሬ ሥጋ የመብላቱን ነገር ከቁማር ጨዋታ ዕጣ ፈንታ ጋር አያይዘው የሚያስከትሏቸውን የጤናና የሕግ መዘዞችን አክለው የንጽጽሮሽ ምክረ ሐሳባቸውን ቸረዋል። በማጠቃለያ ክፍል ሁለት ዝግጅታችን የትኩረት አቅጣጫቸው የግዕዝ ፊደልን እንደምን በዘመነኛው ኮምፒውተር ለትየባ እንዳበቁ በዘረፋ የተወሰደውን የአክሱም ሐውልት ከሮም አስነቅሎ ወደ እናት ምድሩ ኢትዮጵያ እንዲመለስ ስላበረከቱት አስተዋጽኦና በቅርቡ የኢትዮጵያ ቅርስና ውርስ ማኅበረሰብ በሰሜን አሜሪካ ስላበረከተላቸው ሽልማት ያነሳሉ። ነገሩን ያው መጀመሪያ ከጀመሩት አንዱ ነኝ። ምንድን ነው የሆነው? የኢትዮጵያ ፊደል ብዛት ነው ያስቸገረው። ኮምፒውተሩ ስራ ላይ ውሎ ስንጠቀምበት በአንድ የእንግሊዝኛ የፊደል ገበታ ነበር። ስለዚህ የሚችለው በዛ ልክ ባሉት ፊደሎች ነበር። በዚያ ጊዜ ቴክኖሎጂው እንግሊዝኛ መጽሀፍ ሲጀምር ያኔ ነው ያሰብኩትበት ና የጀመርኩት በአስራዘጠኝ መቶ ሰማኒያ ሁለት በፈረንጆቹ እና በዚያ ጊዜ አንደኛ ኮምፒውተሩ ብዙ ኃይል አልነበረውም። ማተሚያውም ብዙ ኃይል አልነበረውም። የግዕዝን ፊደል መጽሀፍ አይችልም ነበር። ያኔ መደረግ የሚችለው በእንግሊዝኛው ምትክ አንድ የፊደል ብቻ ተወስዶ ማድረግ ይቻል ነበር። በዚያ ጊዜ እንግዲህ ማድረግ የሚቻለው እነ አያና ብሩ የሰሩትን አይነት የታይፕራይተር ብትስጥሱን ፊደል በአንድ እንግሊዝኛ ፊደል ቦታ ተክቶ መጠቀም ነበር እና እኔ በኋላ ያደረግኩት ምንድን ነው ኮምፒውተሩ ቀስ በቀስ ኃይል እያገኘ ማተሚያውም ኃይል እያገኘ ሲሄድ አሁን መስራት ከሚችለው ወደ ዘጠና ፊደል ወይም ፊደሉ ገበታ ከሚችላቸው ወደ ሀምሳ ፊደላት ከፍ ማድረግ ስለቻለ ያንን እንዴት አድርጌ ነው የእኛን ይህን ሁሉ መቶ ፊደሎች የምንጠቀመው የሚለው ዛይ ነው ያተኮርኩት እና ያም ተሳካልኝ እና ቀስ በቀስ እያንዳንዱ ፊደል መስራት ነበረብኝ። እያንዳንዱ ፊደል፣ እያንዳንዱ ፊደል ደግሞ የኮምፒውተሩ ስክሪኑ ላይ እንዲወጣ እንደገና ሌላ አይነት መስራት ነበረብኝ። ያንን ስሰራ ከሌላ ጊዜ ለየት ያለ ዘዴ በመጠቀም የተሳካልኝ ፊደሉ የሚችለው በመርገጫዎቹ ልክ ስለሆነ መርገጫዎቹ ልክ ግዕዞቹን ወስጄ፣ ለምሳሌ ለሀመን ወስጄ በታይምስ ሮማን ምትክ አስቀመጥኩት። እንደገና ሁሉ ሁሙን ወስጄ በኤሪያል ወይም ኦብሊክ ምትክ አስቀመጥኩት። ያደረኩት ምንድነው? እነዛን ፊደሎች ወስጄ የተለያዩ የእንግሊዝኛ የፊደል አመዳደብ ላይ በማድረግ ተራ በተራ ፊደሉን እየቀየርኩ ማድረግ ነው። ለዚህም ኤፍ ቱ ኤፍ ትሪ ኤፍ ፎር የሚባሉትን ፊደሎች መርገጫዎች በመንካት ፊደሉን አመጣዋለሁ። ከዛ ምሳሌን በዲ ዲን ስነካ ኤፍ ትሪ ና ዲን ከነካው ዲ ይወጣል። ኤፍ ፎር ና ዲን ስነካ ዳ ይወጣል። በዚህ አይነት ነው እያንዳንዱን ፊደል በሁለት መርገጫ እንዲጻፍ ያደረግኩት። በአስራ ዘጠኝ መቶ ሰማኒያ ሰባት በፈረንጆቹ ለማይክሮሶፍት ኤም ኤስ ዶስ ሞዴት የሚባል ፕሮግራም አውጥቼ መሸጥ የጀመርኩት በዚህ አይነት ነው ለመጀመሪያ ጊዜ የግ ፊደላችንን ኮምፒውተር ውስጥ መጨመር የቻልኩት። ከዛ ወዲያ ሻሽየዋለሁ። አሁን ያደረግኩት ብዙዎቹ ሰዎች በአንድ በኩል ፍንክሽን ኪው ጋ መሄዱ ራቅ አሉኝ። በኋላ ወደ ቁጥሩ አመጣሁት። እሱንም ደግሞ አንዳንዶቹ አልገባ አሉኝ። እንደገና አንዳንዶቹ በእንግሊዝኛው መልክ ለምን በቫውሉ አታረገውም አሉኝ። ስለዚህ መቀየሪያውን ወደ ኤ ኢ አይ ኦ ዩ አረኩት። በየአይነቱ ልዩ ልዩ አይነት የፊደል ገበታን ያቀረብኩት ፈንክሽን ኪ፣ ኒመሪ ኪ፣ ቫውል ኪ፣ ሲምበል ኪ በሚል በልዩ ልዩ አይነት አቅርቤ ለብዙ አመት ተጠቅመንበታል። በኋላም በአስራ ዘጠኝ መቶ ዘጠና ሶስት በፈረንጆቹ በማይክሮሶፍት ወርድ ውስጥ በመጀመር ግዕዙ ኮምፒውተር ውስጥ በወርድ በኩል እንዲገባ አደረግኩ። ከዛ ወዲያ በዘጠና አራት ኢትዮ ግዕዝ ዲስ የሚል ፕሮግራም ነው ያወጣሁት። መካከሉ ሳድሳኑ በአንድ መርገጫ የቀሩት በሁለት መርገጫዎች ብቻ እንዲሰሩ አድርጌ ያንኑ ለአሜሪካ መንግስት አቅርቤ በሁለት ሺ ዘጠኝ እንደዚህን ያቀረብኩት ፓተንት በሁለት ሺ አስራ አምስት የመጀመሪያውን ፓተንት ሰጡኝ። አሁን ደግሞ በዚህ አመት ሁለተኛውን ፓተንት ሰጥተውኛል። አሁንም ያቀረብኳቸው አሉ። ፓተንቱ ጥቅም አንድ ሰው አንድ ጠቃሚ ነገር ከሰራ ነገሩን ሌሎች እዛ ላይ እንዲገነቡበት በዚያውም ስራው በወጉና መብቱ ተጠብቆ እንዲደረግ የተደረገ ነው። በዚህ አይነት ነው ያለሁት። በኢትዮጵያ ውስጥስ ፓተንት መብቱን አግኝተዋል ወይስ ስለዛም ነው በነጻ እንዲጠቀሙበት ያደረጉት? በኢትዮጵያ ውስጥስ ያለው የእርሶ የፈጠራ መብት ምን ያህል የተከበረ ነው? አንድ ችግር ያለኝ እሱ ነው። ይሄንን ነገር ሰርቼ በፓተንት መጠበቅ ስለነበረብኝ፣ በተለይ ቀደም ብዬ ፓተንትን ጥቅም ስለማውቅ አመልክቼ ነበር። ደርግ ዘመን ነው በዚያ ጊዜ የኢትዮጵያ የፓተንት ሕግ ስላልነበራት ባለው ሕግ ስራ ፓተንቱ ሲወጣ እንሰጠሃለን በሚል ተላለፈ። በኋላም አሁን ያለው መንግስት ፓተንቱ ሕጉ ወጥቷል ባዎች ናቸው። ግን በየጊዜው ምክንያት እየተሰጠኝ እስካሁን አላገኘሁም። ሁለተኛው ዙር ግን መብቱን በኢትዮጵያ መንግስት በኩል ከመውሰድ በአሜሪካ በኩል ስላመለከትኩ አሜሪካኖቹ ሰጥተውኛል። ኢትዮጵያ በሁለተኛ ደረጃ ስላመለከትኩ ያን እየጠበቅኩ ነው። እስካሁን አልተሰጠኝም። አሁን አሁን እንደማየው አንዱ ትልቁ ችግር እንዳንዱን ፓለንቴን አሜሪካ ሳመለክት እንዳንዱን ቤቴ ቁጭ ብዬ ነው የምሰራው። ኢትዮጵያ ትልቅ ችግር አለብን። ይሄ በሚስጥር መያዝ ያለበት፣ ከከበረ ቦታ መሄድ ያለበት ነው። እንዳንዴ ችግር ነው። ያንንም እዛ በወጉ ይያዛል ተብሎ ተስፋ ማድረግ እና ግን በኢትዮጵያ በኩል ያን ያህል ብዙ ደስ አላለኝም። መብቴም አልተጠበቀም። እኔ የፈጠርኩትን ሳይከፍሉበት የሚጠቀሙ ብዙ አሉ። እና ይህ ነገር መሆን የለበትም። እንደ ማንኛውም አገር የፓተንት ወይም የአእምሮዊ ፈጠራ ባለመብትነት ተጠብቆ ሰው በቴክኖሎጂው እየከፈለ መጠቀም አለበት። ይህ ሲደረግ ሌሎች ኢትዮጵያውያንም ሆኑ ሌሎቹ ለፊደሉ የሚያስፈልገውን ነገር እየሰሩ እየተበረታቱ ወደፊት እንሄዳለን። አለበለዚያ ሶፍትዌር ከሀርድዌሩ ጋር የሚሄድ ቁም ነገር ያለው ዋጋ ያለው ነገር ነው። ስለዚህ የሰው መብት መከበር ያለበት ባይነኝ፣ አንዱ ችግር ውስጥ የገባ ነው፣ ሰው ሶፍትዌር የሚሰረቅ እንጂ የሚሸጥ አይመስለውም። ከዚህ አስተሳሰብ መላቀቅ ይገባናል። ከዚህ አስተሳሰብ ለመላቀቅ እና ይህንንም እንደዚሁ በተግባር ገዝቶ ሕጋዊ የሆኑ የአማርኛ ቋንቋ መተየቢያዎችን እንዲጠቀሙ እንዲያስችል በአሁኑ ወቅት በርሶ በኩል ገበያ ላይ ያለው የአማርኛ ቋንቋ መጻፊያ አፕስቶር በኩል የሚሸጥ ምን አለ? የእርሶ ንብረት የሆነ ከሌሎቹ ጋር ሲነጻጸርስ ልዩነቶቹ ምንድን ናቸው? ለዴስክቶፕ ወይም ለፒሲ ኮምፒውተሮች የሚሆኑ ግእዝ ኤዲት የሚል አውጥቻለሁ። በአሁኑ ጊዜ ያለው ቨርዥን ቱ ነው እና ይሄንን ለገበያ ካቀረብኩ ይኸው አሁን ወደ አስር ዓመት ሊሆን ነው። እያንዳንዱ ሰው ያንን ሶፍትዌር ገዝቶ ኮምፒውተሩ ላይ አድርጎ መጠቀም ይችላል። ያለው ሁለት ሶስት ኮምፒውተርም ከሆነ እንደዛ ማድረግ ይችላል። እና ይህ ሶፍትዌር በልዩ ልዩ ቋንቋዎቻችን እንዲያሰራ ነው የሚ ያደረግኩት ለምሳሌ እንዲሁ ሲነሳ በአማርኛ ነው፣ ግን እንደ ሰው ፍላጎት በትግርኛ፣ ትግረ፣ ረሚፋ፣ አገው፣ ቢለን፣ ጉራጌ፣ ጉሙዝ፣ ዳውሮ በዚህ አይነት ቋንቋዎቹን እየመረጡ መጠቀም ይቻላል። ይሄ ዋናው የከፋፈልኩት። አንድ በአማርኛ የሚጽፍ ሰው የሌላ ፊደል መኖር ስለሚያዘናጋው የአንድ አይሆን ነው። ለኤክስፒ ያወጣሁት ዊንዶውስ ቴን ይሰራል። ስለዚህ የዛሬ አስር ዓመት የገዙኝ ሰዎች አይገዙም። እንደገና ግዕዝ ኤዲት ነው ስሙ። እኔ የቀጥታ መግዛት ይችላሉ። በግዕዝ ኤዲት ዶት ኮም ነው የምሸጠው። ሌላው ለአይፎን ስድስት የሚሆን የሰራሁት እንደዚሁ ግዕዝ ኤዲት አምሃሪክ የሚል አለ። ይሄኛውም ያው ተገዝቶ ፊደሉ ራሱ የግዕዝ ኤዲት ዩኒኮድ ስለሆነ በስልክ የተጻፈው በኮምፒውተር ላይ ይኖራል። ያም ማካሄድ ይቻላል። በእጅ ስልኩም የተለያየ አፕሊኬሽንስ እነ ፌስቡክ፣ ኢሜይል እየቦታ ይጻፍበታል። እና የኔ ቴክኖሎጂ የሚለየው ወይም ይሄን ነገር የሰራሁት ልክ እንደ ፊተኛው አይነት ሆኖ ግን የተሻሻለ ነው። አንድ ህዝቡ እንዲረዳ መፈልገው አንድ ሰው አንድ መጽሐፊ ያቀረብኩ ብሎ ስላቀረበ ብቻ ያንን ሰው መቀበል የለበትም። አጠቃቀሙ መታወቅ አለበት። ቴክኖሎጂውን ተረድቶ ወደፊት መሄድ አለብን። እኔ ቢና ኤን ስነካ ባፊደልን ነው የሚያመጣው ቢና ኢን ስነካ ቤ ፊደል ነው የሚያወጣው። ስለዚህ እያንዳንዱ ፊደል በሁለት መርገጫ ነው፣ ሳድሶቹን ግን በአንድ ነው። እንዲህ አይነት አሰራር መታወቅ አለበት። የሰው ኃላፊነት ነው ይሄ ሶፍትዌር የምፈልገውን ይጽፋሉ ብሎ ማየት አንዳንዱ እ እ ብዬ ጽፋለሁ ሲባል የመጀመሪያው እ በሁለተኛ ይቀየራል። እንደገና አሁንም ሶስተኛ ሲነካ ያው እ ሌላ ፊደል ይሆናል። ይሄ የሆነበት ምክንያት የመጀመሪያውን ፊደል የሁለተኛውም አልተጻፈም። እንዲህ አይነት ነገር የለም። በእኔ ሶፍትዌር በሁለቱ መርገጫዎች አንድ ይወጣል። በእንግሊዝኛውም አንድ ኢ ሲነካ አንድ ኢ ይወጣል። ሁለተኛ ኢ ሲነካ ሁለተኛ ኢ ይወጣል። ሶስተኛ ኢ ሲነካ ሶስተኛ ኢ ይወጣል። ስለዚህ ሰው ያንን መገንዘብ አለበት። መቼ ተሰራ እንደተሰራ ተሰራ ከዚያኛው ምን ይለያል ነው ቅድም እንዳሉት ለፒሲ ለደስክቶፕ የሚያገለግል እንደሆነ ነው። አፕል ኮምፒውተር ወይም ማክ ለሚጠቀሙ ሰዎች ስ ጊዜ ኤዲት መጠቀም ይቻላል ወይ? እንደዚሁም አይፎን ተጠቃሚ ለሆኑት ሰዎች ከአይፎን ስድስት በኋላ ያሉት አሁን አስር ላይ ደርሷል። በየአመቱ ሴፕቴምበር ላይ እንደዚሁ እየተቀየረ ይሄዳል። በቅርብ በየጊዜው ተሻሽለው ለሚወጡትስ አይፎን የእጅ ስልኮች በእጅ ስልክ ላይ የሚሰራው ፊደል አብሮ እየዘመነ መሄድ ይችላል ወይስ አሁን ያለው በራሱ ብቂ ነው። ብቂ ነው። ይህንን ያወጣሁት ለአይፎን ስድስት ነው። አይፎን ሰባትም ለስምንትም የወጣውን ደግሞ ለአይፎን ለአይኦኤስ ስምንት ነበር። አሁን ላለው አይኦኤስ አስራ አንድም ይሰራል። የዚያኛውም እንደዚሁ ነው። አንዱ ደግሞ ሌላ ያደረግኩት በተለይ ሰው አማርኛ መጽሐፍ ፈልጋለን፣ ገንዘብ የለንም ላሉት በነጻ መጻፊያ ሰጥቻለሁ እና በተለይ አማርኛውን ማክም በፒሲም ጽፈው መውሰድ ይችላሉ። የግዴታ መግዛትም የለባቸውም። ይሄ ለኢትዮጵያ ሕዝብ ጥቅም እንዲሆን ብዬ ሰጠሁት ነው እንጂ ገንዘቡን ጠልቼ አይደለም። ግን በነጻ የሚሆነው የትኛው ነው? ፍሪ ታይፒንግ ዶት ግዕዘዲት ዶት ኮም የሚባል ድረገጽ ሄደው ግዕዘዲቱን በነጻ መጠቀም ይችላሉ። አንድ ሰው ኢንተርኔት ካለው በነጻ መጠቀም ይችላል። በተለይ አማርኛው ነው። በነጻውና በግዢ መካከል ያሉት ልዩነቶችስ ምንድን ናቸው? ነጻ የሰጠውት ላይ አንድ አይነት አቀራረብ ብቻ ነው ያለው። በሚሸጠው ላይ ብዙ አይነት አለው፣ ብዙ ቋንቋ ይሰራል፣ እንደገና መቆጣጠር የሚቻልበት ሀይሉ እንዳለ ነው። ስለዚህ ሰው እንዲገዛ ነው የምፈልገው። ግን መግዛት አንችልም ብለው የተቸገሩ በአማርኛ መጽሐፍ እፈልጋለን ብለው ለተቸገሩት ብቻ ነው ያንም የሰጠሁት። በአማርኛ ምትክ በእንግሊዝኛ የሚጽፉ አሉ አማርኛውም በእንግሊዝኛ ስፔሊንግ የሚጽፉ አሉ። እዛ ድረስ እንዳይሄዱ በራሳችን ቋንቋ እንድንጽፍና እንድንግባባ ብዬ ነው። ይሄ ገንዘብ ስለሌላቸው ሰው እንዳይቸገሩ ብዬ ነው። ይህ ማለት ግን አትግዙ ማለት አይደለም። አማርኛ ቋንቋ በዚህ ረገድ በተለይም በዘመናዊ የኮምፒውተር አሰራር ውስጥ ገብቶ የበለጸገ የተሻሻለ መሄዱ እና ከሌሎች ቋንቋዎች እኩል የመራመዱ ሁኔታ የሚያሳድራቸው ሌሎች በርካታ በጎ ተጽዕኖዎች ይኖራሉ። ለምሳሌ በኢሜይልም ሆነ በቴክስት መልክ እንደዚሁ የመለዋወጥ ሀሳብን የመግለጽ ባህሎች እንዲዳብሩ ሊያደርግ ይችላል። ከዛ ባሻገር በተለይም ከዚህ በፊት የነበረው ክርክር አኳያ በላቲን መጠቀም አለብን የሚሉ የፖለቲካ ቡድኖች ነበሩ። አሁንም ድረስ ኢትዮጵያ ውስጥ በቁቤ የሚጠቀሙ ተጠቃሚዎች አሉ። ይሄኛው ብቃት የለውም በሚል ፖለቲካ ዘል መከራከሪያ አኳያ ይሄንን ክርክር እንዴት አዩታል? አማርኛ በላቲን መልክ የጠቀሙበትን ያክል እኩል የመጠቀሚያ አዝማሚያ የለውም። ይህ ከሆነስ ለወደፊቱ በዚህ መልክ መተካቱ የላቲን ቋንቋን ወይም በቁቤ የሚጻፈውን ጽሑፍ ከብሔራዊ የጋራ መግባቢያ ቋንቋ አንጻር የሚያበረክተው ምን አስተዋጽኦ ይኖራል ይላሉ እኔ ያንን ከድሮ ጀምሬን ነው የምቃወመው ምንድነው የሆነው እኔ ግዕዙን ኮምፒውተራይዝ ባደረግኩበት በአስራ ዘጠኝ መቶ ሰማኒያ ሰባት በፈረንጆቹ ኮምፒውተራይዝ ያደረግኩት ሁሉንም ነው የአፋን ኦሮሞ ፊደል ጭምር ነው ስለዚህ ድሮም ስንጠቀምበት ነበር በማተሚያ ቤት የግዕዝ ፊደላችን በልዩ ልዩ ቋንቋዎች በኋላም የጨምር ናቸው አሉ ስለዚህ ያ ሲደረግ በቁቤው ልክ እንደሌሎቹ። የግዕዝ ፊደሎች በአንድና ሁለት መርገጫ ይጻፍ ነበር። ቁቤ አፋን ኦሮሞ የጎደለው አንድ የጠ እርባታ ፊደል ብቻ ነበር። ይህንም ኦነሲሞስ ነሲብ ሰርቶታል። ቀደም ብሎ መጽሐፈ ቁልቁሉን በአፋን ኦሮሞ ጽፎበታል። ሌላ በ አስራ ዘጠኝ መቶ ዘጠና ሁለት ጊዜ በመንግስት ለውጥ ጊዜ ነው ይሄ ሀሳብ የመጣው ይሄ ሀሳብ የፖለቲካ ውሳኔ እንጂ ሳይንቲፊክ አይደለም። ሳይንስ ነው እያሉ ያን የሚያቀርቡ አሉ። ይሄ ሳይንስ አይደለም። የግዕዝ ፊደል ለየት ያለ ጠባይ ያለው ከብዙ ፊደሎች የተለየ ነው። አንደኛ እያንዳንዱ ፊደል የራሱ ቀለም አለው፣ እያንዳንዱ ፊደል የራሱ ድምፅ አለው እና የሰው ልጅ ተራቆ ቴክኖሎጂውን ሲጠቀም እና መጽሐፍ ሲጀምር አንዱ ጥሩ የተሰራ ስራ የእኛ ፊደል ነው። የእኛ ፊደል ድምፃዊ ስለሆነ የማንንም ፊደል የማንንም ድምፅ ይጽፋል። ያ የአፋን ኦሮሞውን ጭምር ነው። ስለዚህ የግዕዝ ፊደላችን የኦሮምኛ ቋንቋ አይችልም ተብሎ ወደ ላቲን መሄድ ስህተት ነው። አንዱ እንዲያውም የኦሮምኛ ቋንቋዎችን እንዳይዳከም በወጉ በግዕዙ ፊደል ተጠቅመን ቢቻል ተማክረን በድምጽ ብልጫ እንዲያውም ኦሮሚፋ ከተቻለ ተጨማሪ የሀገሪቱ ቋንቋ እንዲሆን ብናደርግ የተሻለ ይመስለኛል። ግን ራሱ በላቲኑ መጻፉ ብዙም ጉዳት አለው፣ ያን ያህልም የተለየ ጥቅም የለውም። ይህ ማለት ግን ቋንቋውን በሌላ ፊደል መጻፍ አይቻልም ማለት አይደለም። ማንም በመሰለው አድርጎ እንዲያውም አዲስም ተፈጥሮ ይጻፋል። ግን ጥቅሙና ጉዳቱ ከሳይንሱ ጋር ተመዝኖ የሚያዋጣው ነው የሚወሰደው እንጂ አንዴ ጀምረነዋል። ያ ያ የትም አያደርሰንም እና ይታሰብበት። ምክንያቱም ቋንቋውም ከሌሎቹ ቋንቋዎች ጋር ማደግ አለበት። ችግራችን የቋንቋው አይደለም፣ ችግራችን የፊደል ጉዳይ ነው እና ያም መታወቅ ያለበት ይመስለኛል። የግዕዝ ፊደላችን እኛ እንዲያውም ሌሎች ቋንቋዎች እንዲጠቀሙበት በተለይ አፍሪካውያን ማበረታት አለብን። እኔ እንዲያውም የማቀነቅነው ፊደላችን ድምፃዊ ፊደል ስለሆነ በደንብ አዳብረ ነው። በዓለም ደረጃ እውቅና አሰጥሰ ነው። ለወደፊቱ ሌላ ዓለም ይዘን የምንሄደው ፊደል ነው ባይነኝ። የአማርኛ ቋንቋን አስመልክቶ በተለይ በትምህርቱ ዘርፍ በተሰማሩ ጠበብ ዘንድ ያለው ክርክር ከደርግ ጊዜ ጀምሮ በእርግጥ ዝግጅትም ነበር። አዳዲስ መዝገበ ቃላቶችም ተጽፎ ነበር። ከ10ሺ እስከ 30ሺ ያክል የሚደርሱ አዳዲስ ቃላት ከቴክኖሎጂ ጋር አብሮ ወይም ከሌሎች የውጭ ቋንቋዎች ጋር መሳ ለመሳ መሄድ የሚችሉ በሚል ብዙ ጥረት ተደርጓል በቋንቋዎች አካዳሚ አማካኝነት። በወቅቱ ፊደሉ ችግር ከተፈታ በእርሷ አተያይ ወይም በሌሎች ከሚሉ የሚሉት አኳያ በቁም ነው ዩኒቨርሲቲ ደረጃም ለከፍተኛ ተቋማት ማስተማሪያነት ይቻላል። ምክንያቱም በባዕድ ቋንቋ መማሩ ተማሪዎች ጥልቅ የሆነ ግንዛቤና እውቀት እንዳያገኙ እያደረገ ስለሆነ እንደ ሌሎቹ እንደ ጃፓን፣ ራሽያ ወይም ቻይና ወይም ኮሪያ በራሳችን ቋንቋ ተጠቅመን ለወጣቶቻችን የበለጠ ጥልቅ ግንዛቤ ኖሯቸው ብሔራዊ አንድነትንም ያሰባስብና ማንነትንም ያዳብር ስለሆነ በዛ መንገድ ብንሄድ መልካም ይሆናል። ፖሊሲውን ከአሁኑ መቅረጽ መጀመር አለብን ብለው የሚከራከሩ ወገኖች አሉ። በዚህ ላይ እርስዎ አተያይ ምንድን ነው? አዎ ይሄ ጥሩ ሀሳብ ነው። ግን እኔ እንግዲህ ብዙ ጊዜ ውጭ ሀገር ስለኖርኩ ያው፣ አርባ ስንት ዓመቴ ነው ኢትዮጵያ ውስጥ የሚደረገውን አንዳንዱን ጠለቅ ብዬ አላውቅም። ግን ከኢትዮጵያ የሚሰራውንም አንዳንዱንም አያለሁ። ከዚህ በፊት ቀደም ብሎ ልዩ ልዩ የሳይንስ ቋንቋዎች ተፈጥረው መጽሐፍት እንደተጻፉ አስታውሳለሁ። ያ ጥሩ አካሄድ ነው። በጊዜ ብዛት ፊደላችንን እያዳበርን በዩኒቨርስቲ ደረጃ መጠቀም እንችልበት ዘዴ ሊፈጠር ይችላል። ያ ሌሎቹ ያደረጉት ነው። እኛም ያን ከማድረግ የሚከለክልን ነገር የለም። በሌላ በኩል አንዳንድ ጥፋቶች ሲደረጉ ያለው ለምሳሌ የአዲስ አበባ ዩኒቨርሲቲ አንድ መዝገበ ቃላት ጽፎ አወጥቷል። ይሄ በአማርኛ ታይፕራይተር አይነት የተሰራ በተቆራረጠ ፊደል እየተቀጠለ የሚሰራ አይነት ነው። ያ ጊዜው ያለፈበት አሰራር ነው። የአማርኛ ታይፕራይተር የአማርኛም ፊደል አልጻፈም። ትክክለኛው ግዕዝ ፊደል ድሮም ስንጠቀምበት የነበረው ኮምፒውተራዊ ስላደረግኩት፣ ያ አስፈላጊ አይደለም። ስለዚህ እንዲህ አይነት ነገር መቅረት አለበት። ሌሎች አንዱ ለፊደሉ እድገት መሰናክል የሆኑን አንዳንዶቹ ሰዎች ፊደሉን እናሻሽላለን እያሉ ፊደሎቹ ሞክሼ አላቸው እያሉ እነዚህ ሞክሼዎች ይጥፉ ይላሉ። የፊደል ሞክሼ የለውም። እያንዳንዱ ፊደል የራሱ መልክ እና ስራ እና ድምፅ አለው እና ያ ስለሆነ አለማወቅ አንድ ነገር ነው። ግን ገና ለገና ነገር ቀለለ እያሉ ያልሆነው ነገር ሞክሼ እያሉ ፊደል መቁረጥ መቀነስ ትክክል አይደለም። ስለዚህ ያ ያ የሚታሰብበትና ጥቅም ስላለው ፊደላችንን ማዳበር እንችላለን። በየጊዜው እየተማከርን ትክክለኛውን ሳይንሳዊ ነገር በመረጃ እያቀረብን ትክክልም ካልሆነ እየተራረምን ወደፊት መሄድ እንችላለን እና ከትርጉም አኳያስ በመሳ ለመሳ የሆነ ትርጉም የመስጠት እና ያንን በከፍተኛ ተቋም ደረጃ ወይም በዩኒቨርሲቲ ደረጃ የማስተማር አቅም አለው ብለው ያስባሉ? በአሁኑ ወቅት በአማርኛ የሚቻል ይመስለኛል። ግን የግዴታ ደግሞ አማርኛ ብቻ መሆን የለበትም። ከሆነ ከእንግሊዝኛው ጋር መሄድ ይችላል። ቀስ በቀስ እንዳስፈላጊነቱ ጽሑፍ አማርኛውን እያዳበርን መሄድ እንችላለን። ብቻችን መቀጠሉም ጥሩ አይደለም። ከሌላው ዓለም ጋር የምንገናኝበት ያስፈልገናል። በሁለቱም ቋንቋ ነው እኔ የተማርኩት፣ እንደዚያው ነው ከኤቢሲዲ ጋር ነው የእኛን ፊደል ያስተማሩ። ነው ክርክሩ እሱ አንዱም ይሄ ነው መእንግሊዝኛን እንደ አንድ የትምህርት ክፍል ወስዶ ያንን ለብቻው መማር ይችላል። ከሳይንስ ወይም ሂሳብ ወይም ሌላ ነገር እንደሚማሩት ያንን ማድረግ ይቻላል። ግን በዋነኛነት በራሳችን ቋንቋ ብንማር የሚል ለምሳሌ ጃፓን፣ ኮሪያ፣ ወይም ቻይና ወይም ራሻ በዛ መልክ ያስተምራሉ። ከአለም የተለጠሉበት ነገር የለም። በዛ መልክ ብንቀጥልበት ጉዳይ ሚኒስቴር ወይም ሌሎች ነገሮች ካሉ በእርግጥ እንግሊዝኛን እንደ አንድ ሰብጀክት አድርገው ወስደው መማር ይችላሉ። ከዛ ውጭ ያለው ግን በዛ መልኩ ቢሆን መልካም ነው ብለው የሚያስቡ ስላሉ ነው። ጥሩ ነው መታሰቡ፣ አይከፋም። ቴክኖሎጂው መገንባት አለበት፣ ከጊዜው ጋር እየተቄደ ቀስ በቀስ ጊዜ እየተሰጠው ማደግ የሚችል ነገር ነው እና በቴክኖሎጂ በተለይ እንግሊዝኛ በጣም ብዙ አድጓል። የእኛን ቶሎ ማዳበር ከቻል ጥሩ። ግን እንግዲህ በአንድ በኩል እኔ ብዙ መናገር የማልፈልገው ነገር ውስጥ የለውበትም ጉዳዩም ስም የማይመለከተኝ ብዙ አላውቅም። ዋናው ኔ የፊደሉ የምንፈልገው ስራ ብቃት መድረሱን ነው። በፊደላችን በሚገባ በወጉ ሰርተን ወደፊት ማደግ መቻላችንን ነው። እያደረግኩ ያለሁትም ወደዛ እንድንሄድ ትክክለኛውን ፊደል፣ ትክክለኛው የፊደል መልክ፣ ትክክለኛውን የድምጽ መልክ እያደረግኩ ነው እና እዛ ላይ ነው የተቆርኩት። ግን ይሄኛው የሚሆን ይመስለኛል። ሌሎቹ ያደረጉት የማይደረግበት ምክንያት የለም። በሌላ በኩል ግን አልፎ አልፎ የተያዘው አማርኛውን የማዳከምና ጃፓን አይነት ከመከተል ተርኪን እንከተል የሚል ነገር አለ። እኛ የጃፓኑን አይነት ነው መከተል ያለብን የራሳችንም ፊደል ማዳበር አለብን። ከሚታወቁበት አስተዋጽዎቾች ውስጥ አንዱ የአክሱም ሐውልትን ለማስመለስ በተደረገው ብርቱ ጥረት ውስጥ ዋነኛ ተሳታፊ መሆኑ ነው። የአክሱም ሐውልትን ለማስመለስ የተደረጉት ልህ አስጨራሽ ጥረቶች ምን ይመስሉ ነበር? በዛ ውስጥስ የእርሱ አስተዋጽኦ ምን ነበር? የአክሱም ሐውልት ጣሊያኖች አንዱ ወስደው በተባበሩት መንግስታት በአስራ ዘጠኝ መቶ አርባ ሰባት ፈረንጆቹ ተፈርዶባቸው ነበር እንዲመልሱ ከተሸነፉ በኋላ እነሱም ተስማምተው በራሳቸው ወጪ ኢትዮጵያ መልሰው ሊተክሉት ከተስማሙ በኋላ ያለ የሌለ ምክንያት እየፈጠሩ ብዙ ችግር ፈጠሩብን። በኃይለስላሴም ጊዜ፣ በደርግም ጊዜ አሁንም ተጠይቀው ልዩ ልዩ ምክንያት እየፈጠሩ አስቸገሩን። በመካከሉም የአክሱም አስመላሽ ኮሚቴ ተብሎ ተቋቁሞም አንድ ጊዜ እንዲያውም በፈረንጆቹ ዘጠና ስምንት ግድም የጣሊያን ፕሬዚደንት መጥተው ይመለሳል ተብሎ ቴምብርሉ ተሰርቶ ሰው ሁሉ ጓግቶ መጨረሻው በወሬ ይቀራል። ይህ ነገር በጣም ብዙ ሰው ሲያበሳጭ ነበር። ፌቲሽንም ተፈርሞ አንዳንድ የአፍሪካ መንግስታት አምባሳደሮችም ብዙ የኢትዮጵያ ምሁራን ደብዳቤም ጽፈው አልተሳካም። ይህ ሁሉ ሲሆን ያው እኔ እንደ ማንም ነገሩ እንከታተል ነበር እንጂ ሌሎች ስለያዙት ያን ህላላ ተቆርኩበትም። እኔ ነገሩ ያስደነገጠኝና በጉዳዩ የገባሁት ሐውልቱን በሁለት ሺ ሁለት አመተ ምህረት በእነሱ አውሮፓ አቆጣጠር መብረቅ ከመጣው በኋላ ነው የሆነው። ምንድን ነው እነሱ ሐውልቱን ሲተክሉት ብረት ጨመሩበት፣ ያ ብረት ከመብረቅ አልተከላከሉለትም። ጎን በኩል ግራውንድ ማደረግ ያለበት አልሆንም በሽቦ ገብቶ መሬት ውስጥ መብረቅ እንዲገባ አላረጉም በዛ የተነሳ መብረቅ መጥቶት ብረቱ ውስጡ ስለነበረ ተሸርፎ ከላይ በኩል ወደቀ እና ሌላ መብረቅ ቢመታው የድንጋይ ካብ ሊሆን ይችላል ስለዚህ እኔ እዚህ ጉዳይ ከአሁን ወዲያ እድል መስጠት የለብንም ካለፈው ወዲያም በሳጨት ዋጋ የለውም እና አሁን እንረባረብ የሚል ነው። በዚያም ላይ ጠቅላይ ሚኒስትሩም ቢሆኑ ወዲያውኑ ሄደው ይጠይቋቸው እንኳን ሊመልሱልን ሊያናግሯቸውም አልፈለጉም። እሳቸውም ተበሳጭተው ሌሎቻቸው ሌሎቻችን እርዱን አሉ። በዛ ጊዜ ነው እኔ በጉዳዩ የገባሁበት። የኢትዮጵያ መንግስት ጋር ምንም ግንኙነት ስላልነበረኝ ከማን ጋር ልስራ በሚል የፕሮፌሰር ፓንክረስትን ኢሜይል ስላገኘው ከፕሮፌሰር ፓንክረስት ጋር መጻጻፍ ጀመር። በመጨረሻም ያው አንዱ የታየኝ የማይሆን አይነት ሁኔታ ውስጥ ካልጨመር ናቸው ና ካላስገደድ ናቸው፣ ይህን ያህል ጊዜ ቸልያል ቆይቷል እና አይሆንም በሚል ከፕሮፌሰሩ ጋር ተማክሬ አንዱ ያቀረብኩት ምንድን ነው እናንተም ገንዘብ የለም ካላችሁ፣ አሜሪካኖቹም አውሮፕላን የለንም ካሉ ይህን ነገር በትናንሹ አስቆርጠን በትናንሽ አውሮፕላን መውሰድ ስለምንችል፣ ለምን እኔ ገንዘቡን የዓለምን ህዝብ ልጠይቅ ነው እንዲያዋጡ ለዚህ ገንዘቡን የት እንደምልክ ንገሩኝ፣ የሚል ደብዳቤ ከባንክሮስ ጋር ተመካክረን ኢትዮጵያ ለሚገኘው ለጣሊያን ኤምባሲ ጻፍኩ። ኢሜይል እና ሁኔታው እንደማያዋጣ ሲያውቁ ጣርፈ ተቀመጥ፣ እኛው መልሰን በራሳችን ገንዘብ እንመልሰዋለን የሚል ጻፉልኝ። በዛ የተነሳ ነገሩ እስኪጣራ አንዳንድ ነገር እስኪስተካከል ጊዜ ስለሚፈጅ ጊዜ እንስጣቸው ብለን ተው ነው። ይህ የሆነው ማርች ሁለት ሺህ አራት ነው እና በኖቬምበር ሁለት ሺህ አራት ከስድስት ወራት በኋላ ቆይተው ለኢትዮጵያ መንግስት በፈቃዳችን ልንሰጣችን ነው ብለው አታለሏቸው። ያም ሆነ ይህ የተመለሰው ከፕሮፌሰር ፓንክረስት ጋር ሆኜ በሰልጠናቸው የማያዋጣ ሁኔታ ውስጥ ስለወደቁ ሳይወዱ በግድ ተገደው ነው የመለሱት። እና ይህ ነገር መታወቅ ያለበት ለወደፊቱ እኛን ጉዳይ የሚነካ ነገር በልመና እንደማያዋጣ ሁልጊዜ በዛ በኩል ከምንሄድ አልፎ አልፎ ለወጥ ባለ በኩል መብታችንን ብናስከብር የተሻለ ነው ባይ ነኝ። የአክሱም ሐውልት የተመለሰው ለአላኒዎች ወደው ሳይሆን ተገደው ነው። ለዚህም ባደረግኩት ሙከራ ተሳክቶልኛል። ብዙውንም ጊዜ ነገሩ ላይታወቅ የቻለው ከአሸነፍን በኋላ ትንሽ ጉራ መንዛት አስፈላጊ አይደለም ብለን ነው ዝም ያለው። ግን በዛ አይነት አልቀረበም። ሌሎቹም ነገሩ አይታወቅም ብለው የማይሆን ነገር አቀረቡ። ግን ለታሪኩም ሌላውም እንዲታወቅ ያስፈልጋል። አንዳንዱም ነገር በኢንተርኔት ተጽፏል፣ መረጃዎቹም አሉ። ቅርቡ የኢትዮጵያ ቅርስና ውርስ ማህበረሰብ በሰሜን አሜሪካ እስካሁን በተናገርንባቸውን ጉዳዮች አካቶ ለእርሶ የፈጠራ ስራዎች እንደዚሁም በአክሱም ሐውልት ማስመለሱ ላይ ላደረጉት ታላቅ አስተዋጽኦቹን አክሎ እውቅና ሽልማት ሰጥቶታል። ይህ ከኢትዮጵያውያን ለኢትዮጵያዊ መሸለሙ ጉዳይ በእርሶ ስራ ላይ ምን አይነት በጎ አስተዋጽኦ ወይም በጎ ተጽዕኖዎች አሉት ይላሉ? የሽልማቱን ፋይዳ እንደምን ይገልጹታል። የሽልማቱ ነገር በጣም ጥሩ ነው። ምክንያቱም አንድ መደረግ ያለበት እንደኔ አይነት ጥሩ ነገር የሰሩ ሰዎች እግዚአብሔር ይስጥል ማለት ተገቢ ነው። ምክንያቱም አንድን ነገር አሁን እኔ እንዳደረግኩት ከስንት ችግር ከቤተሰብ ጋር እና እንዲሁም ከቴክኖሎጂ ጋር ታግሎ እዚህ ማድረስ ቀላል አይደለም እና እንደኔ የደከሙትን ሰዎች እግዚአብሔር ስጥልን ማለት ተገቢ ነው። እኛ አንድ ባህላችን ሆኖ ጉራ ይመስለናል መሰለኝ። በአንድ በኩል ሰውየው አይናገርም፣ በሌላው በኩል ሌሎቻችን እነዛን ሰዎች ይህን ስለሰሩ እግዚአብሔር ስጥልን ስለማንል፣ እንዲህ አይነት ጠባይ አይጠቅመንም። ምክንያቱም ይኸው ፈረንጁ ሰው ዋን ነገር ሲሰራ ፓተንት ይሰጠዋል። እኛ ወይ እንደዛ እናደርግም። እንድም ሰው ያለውን ነገር ይሄ ነው ብሎ ቢያቀርብ ብዙ እውቅና ስለማይሰጠው እንደ ምች መድኃኒት እየደበቅን ወደ ኋላ እየሄድን ነው። ስለዚህ አንዳንዴም የሞተ ቀን ነው ስለ ሰውየው ታሪክ የሚወራው። የሞተ ቀን ስለ ሰውየው ማውራት ዋጋ የለውም። አንድ ሰው እያለ እግዜር ይስጥልኝ ማለት ነው፣ ይሄ ተገቢ ነው። ማንም ሰው ጎሽ ሲባል ደስ ይለዋል። በዚያ ላይ ሌላውን ጎሽ ሲባል የሚያድጉ ልጆች ያሉ የሚታገሉ ሰዎች ይበረታታሉ፣ እና ያ አስፈላጊ ነው። በዚህ ጉዳይ እውቅና ከሰጡኝ መካከል ለምሳሌ በአስራ ዘጠኝ መቶ ዘጠና አንድ ኢትዮጵያን ሪሰርች ካውንስል የሚባል ፎር ሪቮሉሽናይዚንግ ግዕዝ ስክሪፕት ኮምፒተራይዚንግ ኢትዮፒክ በሚል እውቅና ሰጥተውኛል። ይህ ድርጅት በነ ዶክተር በያን የተቋቋመ ነው። ከዛም ሌላ አልፎ አልፎ ብዙ ሽልማቶች ሰጥተውኛል። ስለዚህ አሁን በዚህ አመት እነዚህ የኢትዮጵያ የቅርስና ውርስ ማህበረሰብ ሜሪላንድ ያለው ይህን ነገር ለእኔ በዚህ አመት በመስጠቱ ደስ ብሎኛል። ምክንያቱም ይህ መደረግ ያለበት ነገር ነው። ያደረግኩትንም ብዙውን አስታውሰው፣ ያው አንዱም በፊደሉ፣ አንዱም ለትምህርቴ ባደረግኩት፣ አንዱም በአክሱም ሐውልት ሁኔታ ባደረኩት ያን ነገሩን ጠቃቅሰው ነው። ስለዚህ ይህ ቢደረግ ጥሩ ነው። አንዳንዱም ነገር በሌሎች መቀደም የለብንም። ለምሳሌ እኔ ባለፈው አመት ተጋብዣለሁ አንድ ንግግር እንዳደረግ ያን ያደረጉት የኢትዮጵያ ዩኒቨርሲቲዎች አይደሉም፣ የኦክስፎርድ ዩኒቨርሲቲ ነው። እንዲህ እንዲህ መቀደም የለብንም ግዴታ። አንድ ቦታ የተደረሰም ሳይሆን ሞክረውም አንድ ቦታ ደርሰው ሳይሳካላቸው የቀሩትም ሰዎች መመስገን አለባቸው ግዴታ ስኬታማ ብቻ አይደለም። በእንስሳት ሕክምናው ዘርፍ ባስገኙት ምርምር ስራ፣ እንደዚሁም በዚህ በግዕዝ ፊደላትን በኮምፒውተር እንዲሰራ ፊደሉም በዩኒኮድ ውስጥ እንዲገባ ከማድረጉ፣ አክሱም ሐውልትንም በማስመለሱ ረገድ ያደረጉት አስተዋጽኦ የእርሶ ውርሳ አሻራዎች ናቸው፣ በበርካታ ኢትዮጵያውያን ዘንድ የሚታሰቡ ናቸው። እርሶስ በግሎ በኢትዮጵያውያን ዘንድ በተለይ በምን መልኩ እንዲታሰቡ ነው የሚወዱት? በአንድ በኩል እኔ ብቻ እንድታሰብ አልፈልግም። ይህን ነገር ስታገል አብራኝ ያለች ባለቤቴ ያለች ሰናይት ከተማ ልጆችም ረድተውኛል። ወንድሞችም ዶክተር በቀደ ሞላና ጌታቸው ሞላ እንዲሁም የባለቤቴ ዘመዶች እነሱም ዘመዶች እንደነ ማይክሮሶፍት ያሉ እንደነ ሄልወት ፓካርድ ያሉ በተለይ የዚህ አሜሪካውን የረዱኝ ብዙ አሉ። በእኔ ዙሪያ ተሰራ እንጂ እኔ ብቻ አይደለም። ሶፍትዌሩንም ገዝተው በየጊዜውም አስተያየት ያቀረቡልኝ በዚህ ቢሻሻል ይቻላል ያሉ ብዙ ሰዎች አሉ። እኔ ለድካሜ ተከፍሎኛል። እኔ ለራሴ ይሄን ያህል ደክሜ ሰው አማርኛውን በሌላም ቋንቋ በየኮምፒውተሩ በየእጅ ስልኩ ሲጠቀም ማየቱ ለእኔ ትልቅ ነገር ነው። ተከፍሎኛል። በዓለም ደረጃ ጥሩ ጥሩ ስራ እየሰሩ ያሉ ኢትዮጵያኖች አሉ። እነዛ ኢትዮጵያኖች ሁሉ ስራቸው መውጣት አለበት፣ ማነታቸው መታወቅ አለበት። እግዜር ስትል ማለት አለብን። እኔ ለራሴ ተከፍሎኛል እና ምንም አልፈልግም። ማለፊያ አባባል ነው። ሁልጊዜም ታላላቅ ሰዎች አንዱ መገለጫቸው ትትና ነው። ስራቸው ለራሳቸው ስለሚናገር፣ እርሶም ታላላቅ አስተዋጽኦዎችን ለእርሶ ለራሶ አግዝፎ መታያ ሳይሆን ይልቁንም ትትና በተመላበት መልክ ወደ ሌሎች ገፍተው ሰጥተዋል። ዶክተር አበራ ሞላ ስለ ቃለ ምልልሱ እናመሰግናለን። እግዚአብሔር ይስጥልኝ ካዛሆን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።